የቀኝ አክራሪው የጀርመን ብሔራዊ ፓርቲ በምህፃሩ ኤንፔዴ በህግ አይታገድም። የካርልስሩወ ፌዴራል ህገ መንግስታዊ ፍርድ ቤት በጎርጎሪዮሳዊው 2013 ዓ ም የጀርመን ክፍላተ ሀገር ውክልና ምክር ቤት ቡንደስራት ያስገባውን ማመልከቻ በዛሬው ውሎ ውድቅ ማድረጉን ችሎቱን የመሩት ዳኛ አንድሪያስ ፎስኩለ አስታውቀዋል። በሁለተኛው የዳኞች ምክር ቤት አስተያየት መሰረት ኤንፔዴ በእርግጥ ከሀገሪቱ ህገ መንግስት ጋር የማይጣጣም አጀንዳ ይከተላል። ሆኖም ዓላማውን ከግብ ለማድረስ ያስችለዋል ማለት የሚያደፋፍር ተጨባጭ ክብደት ያለው ማስረጃ በወቅቱ አልነበረም። የንን ሚያ ዳኛው ፎስኩለ እንዳስረዱት ምንም እንኳን ኤንፒዴ ህገ መንግሥት ተጻራሪ ዓላማ ቢኖረውም የሀገሪቱን ዴሞክራሲያዊ ስርዓት ለመናድ አቅሙ የለውም። ዓላማውን በኃይል ተግባራዊ የማድረግ አሰራር መከተሉንም በማስረጃ ማረጋገጥ አልተቻለም። እርግጥ ፓርቲው በማስፈራራቱና ዛቻ በመሰንዘሩ ዘዴ ቢጠቀምም ይህ አሰራሩ ለገዳ እንደማያበቃው ብይኑ አመልክቷል። ህገ መንግስታዊው ፍርድ ቤት ኤንፔዴ የሀገሪቱን ህገ መንግስት ጥሷል በሚል ፓርቲው እንዲታገድና ከመንግስት የተመደበለት በጀት እንዲቋረጥበት በመጠየቅ የቀረበለትን የቡንድስራት ማመልከቻ በመረመረበት አሰራሩ ላይ ትኩረቱን ያሳረፈው በተለይ ፓርቲው በህብረተሰቡ ዘንድ ምን ያህል ተጽዕኖ ማሳረፍ ይችላል በሚለው ነጥብ ላይ ነበር። በጀርመን ከአራት ዓመታት በፊት በተካሄደው ምክር ቤታዊ ምርጫ ላይ ኤንፔዴ በምክር ቤት ውክልና ለማግኘት ከሚያስፈልገው ድምፅ በጣም ያነሰ ማለትም አንድ ነጥብ ሶስት ከመቶ የመራጩን ድምፅ ብቻ ነበር ያገኘው። የዛሬው የካርልስሩወ ችሎት በሀገሪቱ ኤንፔዴን ለማሳገድ እየተደረገው ሁለተኛው ሙከራ ነበር። የመጀመሪያው የማሳገጃ ማመልከቻ በጎርጎሪዮሳዊው 2003 ዓ ም ነበር የቀረበው። በዚያን ጊዜ ህገ መንግስታዊው ፍርድ ቤት የቀረበለት ማስረጃ ተአማኒ አልነበረም በሚል ማመልከቻውን ውድቅ አድርጎታል። ምክንያቱም መንግስት መረጃ ለማግኘት የተጠቀመባቸውና በችሎቱ ወቅት የምስክር ቃላቸውን የሰጡት አንዳንዶቹ ሰዎች የኤንፔዴ አመራር አባላት ነበሩ። በጀርመን ሀገር ካለፉት 60 ዓመታት ወዲህ አንድም ፓርቲ ታግዶ አያውቅም። ከሁለተኛው ዓለም ጦርነት ፍጻሜ ወዲህ እንደ ጎርጎሪዮሳውያኑ የዘመን ቀመር በ1952 ዓ ምት በምህፃሩ ኤስኤርፔ የተባለው የሂትለር ናዚ አራማጅ ተከታይ ፓርቲ፣ በ1956 ዓ ምህረት ደግሞ በዚያን ጊዜዋ ምዕራብ ጀርመን የኮሚኒስት ፓርቲ በህግ መታገዳቸው የሚታወስ ነው። ፓርቲያቸው ህገ ወጥ ተግባር እንደማያካሂድ የተናገሩት የኤንፔዴ መሪ ፍራንክ ፍራንስ ከብይኑ በኋላ በሰጡት አስተያየት በህገ መንግስታዊው ፍርድ ቤት ብይን እንዳልተገረሙና ብይኑም የጠበቁት እንደነበር ገልጸዋል። የቡንድስራት ፕሬዚደንት የራይንላንድ ፋልስ ጠቅላይ ሚኒስትር ወይዘሮ ማሉ ድራየር ደግሞ ኤንፔዴን ለማሳገድ ቡንድስራት ያደረገው ጥረት ባይሳካም ምክር ቤቱ በማመልከቻው በቀኝ አክራሪው አኳያ የያዘውን የተቃውሞ አቋም ማጠናከሩን አስታውቀዋል።